የልማ ኃይለ ሚካኤል የአውሮፓ ህብረት ውጭ ጉዳይ ሚኒስትሮችና የመከላከያ ሚኒስትሮች የሚያተኩሩባቸው ሦስት ነጥቦች ምን ምን የሚሉ ናቸው? አንደኛው ስደተኞችን ይዘው የሚመጡትን ጀልባዎችና መርከቦች ስደተኞቹን ሕይወት ካዳኑ በኋላ እዚያው እነዚህን መርከብና ጀልባዎች መደምሰስ የሚል ነው። ሁለተኛው በሊቢያ ጠረፍ ላይ የሚገኙትን ጀልባና መርከቦች የሚሰሩትን ፋብሪካዎችንና ሰዎቹንም ጭምር በአውሮፕላን በቦምብ እዛው እንዳለ እንዲደመሰሱ ማድረግ ነው የሚል ነው። በሶስተኛ ደረጃ ይህን ጉዳይ ገንዘብ ማግኛ ዘዴ አድርገው የሚጠቀሙትን ሰዎች የሊቢያ መሬት ላይ ደርሰው እዛ እነሱን ተከታትለው ይዘው ለመቅጣት የሚል ነው። እንደዚህም ሦስቱን ነገሮች ለማሟላት ቀላል ይመስላል፣ ግን ከባድ ነው። አንዳንድ ታዛቢዎች እንደሚሉት ችግሩ ተንዛዝቶ እዚህ ደረጃ ከመድረሱ በፊት የምራቡ ዓለም በአጠቃላይ አምባገነኖች ህዝባቸው እንዲያስጨንቁ እንዲያሰድዱ የሚሰጡት ድጋፍ ለዚህ ተባባሪ እንደሆነ ይናገራሉ። በሌላ በኩል ደግሞ ስደተኛ መጣ ብለው ያማራሉ። ይሄ እንዴት ይጣጣማል? በትክክል እና በቀጥታ ይሄንን ጉዳይ አንስተው ነው የጀርመን መንግስት የእድገትና የልማት ሚኒስትርም ሆነ ወይም የአረንጓዴ ፓርቲ ተጠሪዎች ወይንም ሌሎቹ ያነሱት ጉዳይ ምንድን ነው የስደት ምክንያት የሆነውን ምንጮቹን ካላደረግን ያንንም ጉዳይ ደግሞ መፍትሄ ካላገኘንለት ምንም ነገር ማድረግ እንደማይቻልና በቦምብ ድብደባ ይሁን በማስፈራራት ወይንም አሳድዶ በመያዝ መፍትሄ የማይገኝ የሚሉት ነው። እንደምናውቀው ማንም ሰው ውድ ሀገሩን የተወለደበትን፣ የቆየበትን፣ ዘመድ አዝማዱ የኖሩበትን አካባቢ ጥሎ የሚወጣ የለም። የሰው ልጅ እንደምናውቀው ሶስት ነገሮች ነው የሚያስፈልጉት። አንደኛው መጠለያና እንክብካቤ ነው። ሁለተኛ ዳቦና ስራ ነው። በሶስተኛ ደረጃ ነጻ አየር እንደ ማንኛውም ሰውና ህዝብ እየተነፈሱ በትውልድ ሀገራቸው ስልጣን ላይ የሚወጡትን እየመረጡ እየሻሩም በሰላም ለመኖር የሚፈልጉበት ነገር ነው። እንደዚህ አይነቱን ነገር በአብዛኛው የአፍሪካ አገሮች አናይም። ይህ ለስደት ምክንያት እንደሆነ አሜሪካኖች የሚያውቃሉ፣ አውሮፓኖች የሚያውቃሉ፣ ዓለም አቀፍ ድርጅቶችም የሚያውቁት ነገር ነው። ይህንን ችግር እስካልፈቱ ድረስ እንዲሁ በላይ ላዩ በሽታውን በትንሹ በቀላል ነገሮች እንፈታለን ማለት የማይቻል ነገር ነው። ወደ ስር መሰረቱ ሄደው ወጣቱ ስራ እንዲያገኝ ራሳቸው በሀገራቸው መኖር የሚፈልጉና የሚመኙ ሰዎች በሀገራቸው ሊኖሩበትን የሚችሉበትን ስርዓት እና ደንብ ማስተካከል እና ደግሞ ለብዙ ዓመታት የተቀመጡትን አምባገነኖችን መውቀስ ዝም ብሎ ድጋፍ ድምፁ መስተ ሳይሆን እንዲስተካከሉ እንዲታረሙ ማድረግ እስካልተደረገ ድረስ ሀምሳ ሚሊዮን የሚሆኑ ጥቁር አፍሪካውያኖች ሀገራቸውን ለቆ የወጡ ናቸው። እነዚሁ ወዴት እንደሚያመሩ አሁን ያዩት ነገር ነው። በዚህ አንድ መልኩ መፍትሄ ካላገኙ የት መድረስ አይቻልም ብለው እዚህ ፊት ለፊት የሚናገሩ ቅድም እንዳልኩት ከሚኒስቴሮች እስከ ተቃዋሚ ቡድኖች ድረስ አሉ። የአውሮፓ ሕብረት አንቀሳቃሽ ሞተር ከሚባሉት በአንደኛ ደረጃ እንደውም ጀርመን፣ ታህታይ ሳክሰኒ ሃኖቨር ውስጥ ፖሊሶች የፈጸሙት አንድ በጣም አስደንጋጭ ድርጊት ተጠቅሷልና፣ ምንድን ነው በእርግጥ የሆነው? እስቲ እንደው ለአድማጮቻችን ብታብራራልን ባጭሩ ይህ ጉዳይ በጣም የሚያስደነግጥና የሚያስፈራ ነው። ነገር ግን ደግሞ ተፈልፍሎ ወጥቶ በጋዜጠኞች ብርታት እና በህዝቡም ይህን ጉዳይ ደግሞ ያዩት የተመለከቱት የአገሬው ሰዎችም እንዲወጣ ባደረጉት ጥረት የሚደነቁ ናቸው። የሀኖቨር ፖሊስ ከአፍጋኒስታን እና ከሞሮኮ የመጡትን ሁለት ስደተኞች በተለያዩ ጊዜያቶች ይዞ ይህ አንድ ፖሊስ ምርመራው ክፍል ውስጥ ወስዶ በተለይ የአፍጋኒስታኑን ስደተኛ በሰንሰለት እንደ ከብት አስሮ ጣውላላ ሲጎትተውና እሱን ይዞ ሲዘዋውር ያንን ደግሞ ፎቶግራፍና ፊልም አንስተው ለጓደኞቹ መላኩ ነው። ይኸው ሰውዬ እንደዚሁ በስደት ላይ የሚገኘው የሞሮኮን ተወላጅ እንደተፈጨ ብዙ ጊዜ ቆየ በሰበሰ የአሳማ ሥጋ መሬት ላይ ጥሎለት ብላ ብሎት እሱ ሲበላ ያነሳው ነገር ነው። ይህን ያዳመጠዋሉ ይህን ፎቶግራፍ የተቀበሉዋሉ። ፖሊስ እንደሚለው የምርመራ ክፍሎችም እንደሚያነሱት፣ በተለይ ደግሞ ይህን ጉዳይ የሚያውቁ ሌሎችም ተጨማሪ ሰዎች ከጀርባቸው አሉ ተብሎ ነው የሚነገረው። ይህ ጉዳይ ዛሬ ይፋ የሆነ ነው በሃኖቨር ብቻ ሳይሆን አለፍ ባለውም በኖርት ራይን ቬስትፋልም አካባቢ እንደዚሁ አንድ ፖሊስ በእስረኞች ስደተኞች ላይ ያደረገው ነገር ይፋ ወጥቶ እዛም ትልና ምርመራ እንዲካሄድ የሚለው ሀሳብ ተነስቷል። ነገሩ ይፋ የሆነበት በዚህ በአሁኑ ሰዓት በመሆኑ ብዙዎቹን አሳዝነዋል። ነገር ግን ደግሞ ፖሊስ ኃይሉን መከታ አድርጎ በሰው ላይ የማይገባቸውን ኢሰብ የሆኑ ድርጊቶች በማድረጉ ደግሞ ብዙዎቹ ቃላቸውን እያሰሙ ነው። ነገር ግን የአቃቤ ህጉ ምርመራውን በስነ ስርዓቱ እንዲከታተል ጊዜ ስጡኝ ብለዋል። በሰፊው እንግዲህ ነገ ከነገ ወዲያ እንሰማለን። ይልማ ሀይለ ሚካኤል ስለ ሰጠህን ማብራሪያ አመሰግናለሁ። እግዜር ስጥልኝ። ደህናምሽ። ደህናሁን።